ማህበረሰብ ለማህበረሰብ ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኒያን ዘንድ ታላቅ ስፍራ የሚሰጠው የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት በቤተ ክርስቲያኒቷና በምእመናኑ ዘንድ ያለውን ሃይማኖታዊ ፋይዳ ከታሪካዊ አመጣጡ ጋር አጣምረው ገልጸዋል። ኦርቶዶክሳውያን ኢትዮጵያውያንም ክርሳውያንም ኤርትራውያንም ሁላዩ እንኳን አደረሳችሁ እላለሁ። ሁል ጊዜ ጾም በመሳሪያነቱ ብዙ አይነት ነው። አንደኛ ፈጣሪያችንን እንድናስብ ያደርገናል። ሐዘን ለአብዳን ወፍስሓ ለጠይባን ይላል ቅዱስ ያሬድ በጾመ ድጓ። ጾም ለሰነፎች ሐዘን ነው ይላል ለምነች ግን ደስታ ነው ይላል። ሁልጊዜ በመብል በመጠጥ ሰው ደስተኛ ሆኖ መኖር አይችልም። በእውነት መንፈሳዊ ደስታው መንፈሳዊ ሕይወት የተረጋጋ የሆነ እንደሆነ ሁሉም ሰውነቱ ደስተኛ ነው። ከዚህ ጋር ያለውን ግንኙነት ጥሩ ነው የሚሆነው። እና ይህን ጾም አባቶቻችን ሲመሰርቱት ቀደም ብለው በብሉ ኪዳንም ነበረ። ነቢያትም ቀደም ብለው ይጾሙት ነበረ። በብሉ ኪዳን ደግሞ በህግ ተቀምጧል። እነ ሙሴ አርባ ቀን ጾሟል። እነ ዕዝራም ዳንኤልም ይጾም ነበረ። የአዲስ ኪዳን ጾም ደግሞ ጌታችን ኢየሱስ ክርስቶስ የመሰረተው ማለት ነው። እንግዲህ የአዲስ ኪዳን ጥምቀቱ አስራ አንድ ጥር፣ ወዲያው ተጠምቆ ቆረንቶስ ገዳም ወዲያው ነው የገባ እና አርባ ቀን ከዚያ አርባ ቀን አርባ ሌሊት፣ ልክ ሙሴ ነቢዩ ሙሴ በደብረ ሲና ታወተ ሲሆን ሲቀበል አስርቱ ቃላት ህገጋት ሁሉ ሲቀበል ሳለ አርባ ቀን አርባ ሌሊት ጽሞ ነው። እኛ አሁን የምንሰማው ውሃም እየጠጣ ነው ምግቡም ገና እናታ ጊዜ እንበላልን ማለት ነው። እነሱ ግን ሙሴም ምንም አልቀመሰም። እጌታችን ኢየሱስ ክርስቶስም ምንም ነገር ሳይቀምስ ነው ከጥምቀት በኋላ ና ስራውን ለመጀመር በጾም ነው የጀመረው ማለት ነው። ከጥምቀቱ በኋላ ጥር አስራ አንድ ገብቶ ወዲያው ሁለት ተጠንቆ ወዲያውን የገባና የካቲት ሀያ ሁለት አካባቢ ነው ጌታ ጾም የጨረሰው። ጸሎተ ሐሙስ ምስጢረ ቁርባን የመሰረተበት ግን በአርብም ስለማያዳርሰው ሐሙስ ማታ ነው ለሐዋርያት የአዲስ ኪዳን ስጋዬና ደሜ ይሄ ነው ብሎ መስዋዕቱን፣ የሚገረፈው ስጋዬ የሚፈሰው ደሜ ይሄ ነው ብሎ ሐሙስ ማታ ነው የሰጣቸው፣ እና የአዲስ ኪዳን መስዋዕት በስንዴና በወይን እንዲሆን ያደረገው ያን ጊዜ ነው የቀየረው። መስዋዕት የኦሪቱ የእንስሳት፣ የበግ፣ የላም፣ የርግቦች ምናምን ነበረ እንግዲህ፣ እና ያሁን አስቀርቶታል። እና ዕለተ ዓርብ ትልቅ የሚያደርገው ስራ ሁሉ የመጨረሻ የመጨረሰበት ስራ ነው አዳም አድን ሃለሁ ብሎ ስለነበረ በገነት ያ በለስ ከበላ በኋላ አዳምና ሔዋን ብዙ ተዋርዶ አጋጥሟቸው ብዙ ዘመን ነው እንግዲህ። በስጋም እንኳ አዳም ወደ ዘጠኝ መቶ ሰላሳ ያህል ኑሯል ማለት፣ ወዲያው አልሞተምና በስጋው ሔዋንም ከዚያ በላይ መከራ ተቀብሎ በኋላ ሲኦል ደግሞ ነው የቆዩት። ደግሞ ከሞት በኋላ ደግሞ በስጋ ከሞት በኋላ አምስት ሺህ አምስት መቶ ዘመን በሲኦል ነው የቆዩት እና ዕለተ ዓርብ ነው እንግዲህ ከአዳም ጀምሮ እስከ ክርስቶስ ስቅለት ድረስ የሞቱት የሰው ልጆች ሁሉ፣ የአዳም ዘሮች ሁሉ በሲኦል ነው የቆዩና በዕለተ ዓርብ ነው ከገነቱ ከሲኦል የወጡ እና በዕለተ ዓርብ አይሁድ ጌታ አስቀድሞ ተናግሮ ነበር። ወደ ኢየሩሳሌም እንወጣለን ለሐዋርያ ሶስት ጊዜ ነግሯቸዋል። በአይሁድ እንደሚሰቀል፣ እንደሚያዝ፣ በሶስተኛው ቀን ደግሞ እንደሚነሳ በማቴዎስ ምዕራፍ ሀያ ቁጥር አስራ ሰባት ላይ አለ። በሉቃስም የመጨረሻው ምዕራፍ ሀያ አራት ላይም ይሄው ቃል ነው። ይሰቀላል ወደ ኢየሩሳሌም ይወጣለን ሊቃነ ካህናት ይዝታል የሰው ልጅ እያለ ነው የራስን አካል የሚገልጸው የሰው ልጅ። እንግዲህ ስጋ ከመታችን ግን ማርያም የተዋሃደውን ስጋ ሰው ያሰኘው እሱ ነው። አንዱ እና ታመመ፣ ተሰቀለ፣ ሞተ የምንለውም በስጋ እኮ ነው። በስጋ ነው። መለኮታዊ ባህሪ ከስጋ ጋር ስለተዋሃደ በስጋ ምክንያት የስጋን መከራ፣ የስጋን ሞት ይነገርለታል። ማለት አውረው ተዋህዶ የመለኮት አምላክነቱን የስጋ ባህሪ አልቀየረውም። ስጋም ስጋ ነው፣ መለኮት ስለተዋህደ ስጋነቱ አልተቀየረም። የተገረፈው፣ የተሰቀለው፣ የሞተው፣ ወደ መቃር የወረደው ስጋ ስለሆነ ነው። መለኮት የተዋሃደው ስጋ ነው እና በታቆነው ስጋም መለኮትን ሳያጠፋ ነው። መለኮትም ስጋ ቢዋሃድም ባይሬ መለኮቱ አልተቀየረምና ያ ስለሆነ ነው ተሰቀለ፣ ታመመ፣ ሞተ ምንለው፣ ወደ መቃር ወረደ ምንለው ስጋ ስለተዋሃደ ነው እንጂ በአምላክነቱ ሞትም ህማምም የለውበትም። የዕለተ አርብ ትልቁ የመጨረሻውና ዲያብሎስ የወደቀበት የተሻረበት አዳም ከነዘሩ የሰው ልጅ ከመርገመ ስጋ መርገመ ነስ የነፍስን ድህነት በተለይ ትልቁ ድህነት የተፈጸመበት ቀን። ከዚያ በኋላ እኮ የሰራው ነገር እኮ የለም ከዚ ከዚ ከእለት ዓርብ በኋላ ከትንሣኤ በኋላ ምንም የሰራው ነገር የለም የለም። አንደኛውም በአዲስ ስጋ የተነሳ ምክንያቱም ስራው ጨርሳል በዕለት ዓርብ ነው የጨረሰ። ከስቅለቱ በኋላ በክርስትና እምነት ተከታዮች ዘንድ ታላቁ በዓል ተብሎ የሚጠበቀው የፋሲካ በዓል ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና በተለይ ደግሞ በዚሁ በተመሳሳይ የቀን መቁጠሪያ የሚቆጥሩ ክርስቲያኖች በመጪው እሁድ የፋሲካ በዓልን ያከብራሉ። በዚህ አጋጣሚ እርሶም ለምእመናኑ የሚያስተላልፉላቸው የፋሲካ መልእክት ምንድን ነው? ምንድን ነው? ትንሣኤ ሙታን አሁን ላልኩሽ ከመቃብር በኋላ የሚመጣ ጉዳይ ነው እና ሰዎች ከሞተ በኋላ የሚነሱ መሆናቸው እና ያ በተስፋ የምንጠብቀውም አንዱ ትልቁ እሱ ነው። ትንሣኤ ሙታን የሰው ልጅ እንደገና ከሞተ በኋላ የነበረውን ነፍስ፣ እንግዲህ ሞተ የምንለው ስጋና ነፍስ ይለያዩ ነው አይደለ? ነፍስ ተለይታ ትቆያለች፣ ስጋ በመቃብር ይቆያል። በዕለተ ምጽአት ግን ሁሉም የራሱ ነርስ ትዋሀዳለች ከስጋ ጋርና ትነሳለች። ጌታችንም የተነሳው ትሰምተን ይህ አይነት የመጨረሻ ነው። ይህን አልዛር ሞት ለጊዜው አስነስቶት ነበረ። አልዛር እንግዲህ ዮሐንስ ወንጌል አስራ አንድ ላይ ያለው ነገር ግን እንደገና ተመልሶ ነው የሞት አልዛር ትንሽ አገልግሏል። በእርግጥ በዚያ በቆፕሮስ ላይ ግን ቢሆንም ትንሣኤው ለጊዜው ነው የነበረ እንጂ በስጋ ሞት ማንኛው እንደገና መሞት ስላለበት ጌታ የተነሳው ሜታችንም የተነሳቸው ትንሣኤ ሙታን የምንለው የመጨረሻ ትንሣኤ ዘጉባኤ የሚባለው በመጨረሻ በለሰም ሰዓት ሁላችን የምንነሳበት ነው። ከዚያ በኋላ ወደ መንግሥት ሰማይ ነው የምንገባው። አሁን ሙታን በነፍሳቸው በገነት ነው ያለ፣ በኋላ ግን መንግሥት ሰማይ ነው የሚገባው። እና ትንሣኤ ሙታን ለምንት ታሳሁ ለህያው ስለ ሙታን መላይት። በሉቃስ ወንጌል ምዕራፍ ሀያ አራት ላይ ያለው መጨረሻው ሴቶች እናቶች ዓርብ ሲሰቀል ጌታ አብረው ያዩ ነበረና እዛ ኢየሩሳሌም ላይ ሜታችን ቁማ አስታለቅስበት የዋለች ቦታ አለች። ወደ መቃብሯ አልፍስ ብለ ልታልፍ በስተ ግራ በኩል የምትቀራለች እሷ ላይ ሆና ዮሐንስ ዮሐንስ ወንጌላዊም አብሮ ሲያለቅስ ሴቶች ደግሞ ከገሊላ ጀምሮ ጌታ ጋር አልተለዩም እና የተቀበረበት ማይተዋል ስቅለት ማይተዋል ሴቶች ነው በብዛት እንግዲህ መቃብር ሁሉ ሲመላለስ ያደሩ እና ያዩም ስለሆኑ እነሱ ይሄ እንደተቀበረ ሐዋርያት አልተገኙም፣ ከዮሐንስ በስተቀር እና እንግዲህ ያሱሳይ ሙታያል መላይክት መቃብሩ እንደተዘጋ ነው ጌታ የተነሳ። በአመሳልስት እለት ሶጣ ለነብሱ ስተስጋው ይላል ቅዳሴ ዮሐንስ አፈወርቅ የሚባልና በሶስተኛው ቀን ነብሱን ወደ ስጋው ዋህዳት ከስጋው ጋራ ዋህዳት እና ተነሳ ማለት ነው። እና እንግዲህ አምላክ ስለሆነ መቃብሩ እንደተዘጋ ነው የተነሳ። ሲሄዱ ሴቶች ያች ድንጋይ ማንም ያነሳልን እያል ነበረ ሄዱ። በኋላ ግን መልአኩ ድንጋንከዋለው ተቀምጧል። እና ምንድነው ያላቸው፣ ልኳስ ወንጀል መራፍ ላይ ለምን ትታሳው ላይ ያውም እሞታን ቦታ ለምን ትፈልጉታላችሁ? ያው ሆነ የለም አስቀድሞ እንደተናገረ በገሊላ የተናገረውን አስተውሉ። አሱ አለ መላይክት ለሴቶች ተናገሩ። ሴቶች ደግሞ ለሐዋርያት ሄደው ነው የተናገሩ እና የትንሳ ይሙታል ገና ሁላችንም እንደርስበት የሰው ልጅ ትልቁ ተስፋ ያለው

እንደ ብሉ ኪዳን አይደለም የአሁኑ ስርአት፣ የበደለ በንስሀ ነው። የብሉ ኪዳን በደለ በድንጋይ ደብድቦ ሰቅሎና መግደል ነው። የአሁን ግን ጌታ ያደረገው በንስሀ እንዲመለስ ነው። ማን ያ እና የዕለተ አርብ ንሳሜ ትንሳኤው ተነሳ የምንለው በሶስተኛው ቀን እሁድ ነው። ትንሳኤ ሙታን እና ትልቆ ደስታ ትንሳኤ ሙታን ነው። እለተ እሁድ የተነሳበት ስለሆነ የዕለተ አርብ የነበረው ሀዘን እንደገና ማዘን የለምና የደስታ ጊዜ ነው። መላይትም ያሉት ይ ነው ደስታ ጊዜ ነው ብሏል። በዚህ ምዕመናን በደስታ የሚያከብሩት በዓል ነው። የዕለት ዓርብ በሐዘን ነው ጌታ ሲሰቀል ሲገረፍ። ነገር ግን በሐዘኑ ደግሞ ደስታ ይዞ ነው የመጣ እንግዲህ እና የትንሣኤ ግን የደስታ ልብሱ ፀዓዳ መላይት መችለው ሰው ለዚህም ነው ህያው ነው። ለምን ታለቅሳላችሁ? ያሏቸው በትንሣኤ ማልቀስ አይገባ። በትንሣኤ ደስታ ነው ጌታ ተነስቷልና የነበረው ሀዘን ወደ ደስታ ተቀይሯልና፣ ከዚያም ለዕለተ ትንሣኤ ጾም አይጾም አርብረው ሁሉም እንበላ። ወለዚ እኮ ነው የደስታ ወራት ነው፣ የደስታ ወራት ምዕመናን፣ እግዚአብሔር አምላክ ሁላችንም እንኳን አደረሰ። እናንተም ብዙ እየደከማቸ ወይ ያላችበት የሰው ልጅ በምድር ላይ ትልቁ ተስፋ አድርጎ የሚኖረው እግዚአብሔር ነው እና እግዚአብሔር ደግሞ እንደ ሰው የሚቀየር አይደለም። ሰው የሚያውቀው ጥቂት ነው። እግዚአብሔር ግን የሁላችን ችግር ያውቃል። ተስፋችን መድኃኒታችን ኢየሱስ ክርስቶስ በምድርም በሰማይም ስለሆነ ተስፋችን እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ ስላለ በምድር የሚያጋጥሙን ፈተናዎች ሁሉ በትዕግስት እናልፋቸዋለንና ሁሉም መናን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ አደረሰን። እንዲያር ደግሞ አገራችንም ሕዝባችንም ሰላሙን እንዲያመጣልን ሕዝባችን አንድነቱ እንደ ጥንቱ እንደነበረው እንዲመልስልን መቼስ ኢትዮጵያ ከጥንት የተሻለ ነገር ብዙ አታገኝም። እንኳን የአሁን ጊዜ ይቅርና የጥንት ነው። ሰውም ደግነቱ የጥንት ሰው የተሻለ ደግ ነበረ። ዘመኑም እንደዚሁ የጥንት የተሻለ ነበረ እና አሁን ልብ እንዲሰጠው ህዝባችን እንዲያስተውል፣ በተለይ በሃይማኖት መንገድ ሁሉም ነገር እዚህ የሚቀር ስለሆነ በሃይማኖት መንገድ ነው መሄድ ያለብን። በስጋዊ መንገድ ከሄድን እስከ መጨረሻም አይግባባም ህዝቡ። ስጋዊ ስራ ሁልጊዜ አስቸጋሪ ነው፣ በእውነት በጥቅም የተመሰረተ ነገር ስለሆነ። የሃይማኖት ህግ ግን በእውነት እግዚአብሔር መንግስት ለመውረስ ስለሆነ የምንፈልገውም ያ ስለሆነ በዚያ ከሄድን ምንም ያጣላ ነገር አይኖርም። ና መመናንም ትዕግስት እንዲኖራችሁ ፍቅርም፣ አንድነት ስራም እንዲኖራችሁ አንዳንድ የሚያስቀያም ሲያጋጥም ታጉሰው ማሳለፍ ይገባል። ምክንያቱ አምላካችን ስላለ ሁሉም ያስተካክል ማለት ነው። በተረፈ ግን ለትንሳኤው በዓል እንኳን አደረሳችሁ። ቢያሪ ባርካችሁ ይጠብቃችሁ። አመሰግናለሁ። ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምዕራብ አውስትራሊያ አህጉረ ስብከት ሊቀ ጳጳስ ና የቅዱስ ሲኖዶስ አባል እናመሰግናለን። እኔ አመሰግናለሁ። ዛሪ ባር ቅዱስ ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ።